የትግራይ ተወላጅ ተማሪዎች በወልዲያ ዩኒቨርሲቲ በገጠማቸው ችግር ምክንያት ወደ የአካባቢያቸው መመለሳቸውን ገልጠዋል የትግራይ ኮሚኒኬሽንስ ቢሮ ኃላፊው አቶ ገብረ ሚካኤል መለስ ደግሞ በትግራይ ዩኒቨርሲቲዎች ሁኔታዎች የተረጋጉ መሆናቸውን ይገልጣሉ ሪፖርተራችን አለም ፍሳሐ ዘገባለሁ በትግራይ ክልል አራት ዩኒቨርሲቲዎች ይገኛሉ ራያ ዩኒቨርሲቲ አዲስ ሲሆን ተማሪዎችን በደማቅ አቀባበል ተቀብለዋል መቀለ ዩኒቨርሲቲ ና አክሱም ዩኒቨርሲቲ በስራ ገበታቸው ላይ ናቸው በአጠቃላይ በአገራችን ያሉ ዩኒቨርሲቲዎች ያለ ሁኔታ ምን እንደሚመስል ከተለያዩ ሰዎች አስተያቸው መሰብሰብ የሚመለከተው የመንግስት አካል ምላሽ እንዲሰጥበት አድርገናል በልካም መጀመሪያ ሙሉ ስምህና ሃላፊነት እ መምህር ዝናቡ እባላለሁ በወልድ ዩኒቨርሲቲ ሌክቸረር ላይ ነው መምህር ዝናቡ እኔ ያገኘሁት መቀለ ነው ና ለምንድነው የመጣህ ምን ነበር ወልድያ በጣም በዚህ ሁኔታ አስቸጋሪ ነገር ነው ያለው። ሙሉ በተማሪዎቹ ላይ ያለው በጣም ትልቅ ጫና፣ የሚገርም ነው በቃ፣ ያው የብሄር ነው እንግዲህ። በኳስ የተጀመረ ነገር ወደ ብሄር ቀይረውታል። በብሔሩም እራሱ ትግሬዎች ያው በጣም የተደበደብን ናሉት። እዚህ ጋር ያው አማራና ኦሮሞዎች አንድ ላይ ሆነው፣ ትግሬዎቹ አንድ ላይ እንትን እያሉት ነው ያሉት። የደበድባችሁ ናሉት። ያው ባለፈው ሳምንቱ ምኑ ነው እንግዲህ፣ መሀል ላይ እንትንሽ አንዳንዴ እንትን ያደርጋል። በተለይ አሁን ደግሞ ያው በተማሪዎቹ ግቢ እዛው ዶርም ላይ አካባቢ ጭፍጭፍ ነው ያለው። እስካሁን እራሱ አልበረደም። አንተ ያጋጠመኝ ነገር ምን ነበር? እኔን ያጋጠመኝ እንግዲህ በመጀመሪያ አካባቢ ያው ዶርም እኛ ትንሽ የምንኖረው መኖራችን ወደ ከተማ አካባቢ ነው እና ከተማ አካባቢ እያንዳንዱ ቤት እያመጡ ሲመጡ ያንኳኩቶ እንግዲህ እዛ ትግሬ አለው የለም ምናምን እና በዛ ለመጀመሪያ ጊዜ ራሱ ሰዎቹ ባይረዱ ለኔ ባያግዙ ይኖር ሰዎቹ እኔ አንድ የለም የኛ ማራ ናቸው ብለው እነዚህ በጣም ስንመጣ፣ በቅርቡ ወደዚህ ስንመጣ በጣም አስቸጋሪ ነገር ነው ያለው። እዛ መኖርና መንገዱ ምን ያህል አስቸጋሪ መሆን እንግዲህ እዚህ መገንዘብ ይችላል። ይሄ ነገር ነው በጣም መንገድ አንድ የብሔር ምን ያህል እንትን እንዳለ ማወቅ እንችላለን። ከዚህ ጋር እሺ፣ በጣም አመሰግናለሁ። መጀመሪያ ስምህንና ሴት እንደመጣ፣ ስሜ ሳሄታ ት ይባላል። ከመቀሌ ተማሪ እና የወልዲያ ዩኒቨርሲቲ ተማሪ ነበርኩኝ። እዛ ሰላም ባለመኖርና በጥብቅ ስለሆነ እና ትምህርቴን አቋርጬ ነው የመጣሁት እና ጓደኞቼ በእነሱ ጉዳት ስለደረሰባቸው እነሱን ይዘን እንመጣ ነው ፈርተንም። እኛ በመንገድ ላይ ያለን መኪና ወደ መኪና ድንጋይ የተወረወረን ነበር። መቼ ነው የመጣና ጓደኞች ጋር የደረሰ ሰኞ ነው የመጣውት። ጓደኛ የደረስ እዚህ ያለ፣ አሁን ከአንደኛ ፎቅ ላይ ነው ወረወሩት፣ እግር ተሰብሮ እዛ አይደር ሆስፒታል ነው ያለው፣ እና እዛም የቀሩ ተማሪዎች አሉ፣ ችግር እየደረሰባቸው ነው። የሚያግዛቸው ሰው እዚህ ያለ፣ ሙሉ ስሙ እና አድራሻውን? ስሜ ኃይሉ ባላለ፣ አድራሻ መቀሌ ነው። አቶ ኃይሉ የዩኒቨርስቲ ተማሪ እንዳላቸው አውቃለውና፣ አሁን ያለው ሁኔታ እንዴት ነው ምለው ወልዲያ ዩኒቨርሲቲ የምትማር ተማሪ ነበረች። ጥቂት ተማሪዎች የፈጠሩት ግርግር እዛ በሰላም ለመማር ትንሽ የተቸገረችበት ሁኔታ ነበረ። ስጋት ነበረውና ተረጋግታ ለመማር ስላልቻለች ወደዚህ የምትመጣበት ሁኔታ ነው የተደረገው። አንድ ዩኒቨርሲቲ የተፈጠረ ችግር በጣም አጋን ነው አባብሰው፣ በፌስቡክም በሌላም በሌላም ሚዲያ አባዝሰው ጥቂትም ቢሆን ትልቅ አድርገው ስለሚያወሩት ባለሆነ ነገር መግባት የለባቸውም ይሄ ነው ያለው ስጋት እሺ አመሰግናለሁ እኔም አመሰግናለሁ እሺ አቶ ገብረ ሚካኤል መለስ የትግራይ ኮሚኒኬሽን ቢሮ ኃላፊ በትግራይ ውስጥ የሚገኙ ዩኒቨርሲቲዎች በአሁኑ ሰዓት በምን ሁኔታ የሚገኙ መልካም ያው ትግራይ ውስጥ ካሉት ዩኒቨርሲቲዎች ውስጥ ያው አንዱ አዲስ ነው ሁለቱ ደግሞ ነባሮች ናቸው እና ነባሮቹ ዩኒቨርሲቲዎች የተረጋጋ የመማር ማስተማር ስራቸውን እያከናወኑ ነው ያሉት መደበኛ ስራቸው አልተቋረጠ የመማር ማስተማር ስርዓቱ እየገባ እየተከናወነባቸው ነው ያለው የመቀሌ ዩኒቨርሲቲ እና የአክሱም ዩኒቨርሲቲ ማለት ነው። ነገር ግን ይሄም ሆኖ ምናልባት ተማሪዎች በሚሰሙት ወሬ እና የሶሻል ሚዲያ አንዳንድ ምልክቶች የሚያዋቸው ምክንያት ከትምህርታቸው እንዳይዘናጉ እና ስጋት እንዳይገባቸው ለማድረግ በመቀሌ ዩኒቨርሲቲና በአክሱም ዩኒቨርሲቲ የቦርድ አመራሮች እንዲሁም በአካባቢው ያሉ የሀገር ሽማግሌዎች እና የሃይማኖት አባቶች አማካኝነት በየጊዜው ጉብኝት በማድረግ አብረው ራት ቦታ ላይ፣ ምሳ ቦታ ላይ እንዲገኙ በማድረግ ተማሪው ይበልጥ እንዲረጋጋ የማድረግ ስራ ዩኒቨርሲቲው አመራር በዩኒቨርሲቲው ማህበረሰብ አማካኝነት ተካሂዷል። ስለዚህ እስከ ትናንትና ድረስ ባለው ሁኔታ የተሻለ መረጋጋት ኑሯቸው ተማሪዎች ትምህርታቸውን እየተከታተሉ ነው። ትናንትና እንዳውም አንድ አስገራሚ ነገር የገጠመን ከባህር ዳር ድረስ በሚወራው ወሬ ስጋት የገባቸው አንድ አባት ወደ መቀሌ ዩኒቨርሲቲ መጥተው ነበር እና የሚወራው ወሬና ዩኒቨርሲቲ ውስጥ ያገኙት ሁኔታ የተለያየ መሆኑን ማረጋገጥ ችለዋል ማለት ነው። ስለዚህ ይሄ የዩኒቨርሲቲዎቻችን በተለይ መደበኛ ስራቸው እየቀጠሉ ያሉ በሀገር ደረጃ እየቀጠሉ ያሉ ዩኒቨርሲቲዎቻችን ተምሳሌ ተደርገው ሊወሰዱ ይችላሉ። የነሱ አካል ስለሆኑ ማለት ነው። አንድ አይነት ሁኔታ እንዳለ በተረጋጉ የሀገራችን ዩኒቨርሲቲዎች ውስጥ ችግር አጋጥሞ የነበረው የአዲግራት ዩኒቨርሲቲ ነው። አሳዛኝ የሆነ ክስተት አጋጥሟል። የአንድ ሰው ህይወት ማለፉ በወቅቱ ገልጸናል፣ ሀዘናችንም ገልጸናል። በዚህ እኩይ ተግባር በማወቅም ባለማወቅም የተሳተፉ አካላት በሚመለ ከታቸው የሕግ አካላት ተጠርጥረው በቁጥጥር ስር የዋሉትም በምርመራ ላይ ናቸው የሚገኙት። ከዛ በኋላ ተማሪው ወደ መረጋጋት ገብቷል። በተለይ የዩኒቨርሲቲው ቦርድ አመራር፣ የሀገር ሽማግሌዎች፣ የሃይማኖት አባቶች በጋራ ሆኖ እንዲሁም የዩኒቨርሲቲ ማህበረሰብና የሞርዳ አመራር በጋራ ጥረት አድርገው እኔም በአካል ተገኝቻ ይቸዋለሁኝ ዋዜማው ተማሪው ተረጋግቶ ወደ ዩኒቨርስቲ የተለያዩ መገልገያ ቦታዎች ሲንቀሳቀስ ነበረ። ከትላንት በስቲያ ጀምሮ ግን መደበኛ የመማር ማስተማር ስራው ጀምሯል። በቁጥር ጥቂት የሆኑ አንድ ሁለት ተማሪዎች ወደ ተለያዩ ቦታ ተንቀሳቅሰው ከነበረ ተመልሰው የመማር መብታቸው የተረጋገጠላቸው ነው። ስለዚህ ተመልሰው መማር እንደሚችሉ ዩኒቨርሲቲው በግልጽ አስታውቋል። ስለዚህ አሁን በትግራይ ውስጥ ያሉ ዩኒቨርሲቲዎች በተሻለ የተረጋጋ ሁኔታና የመማር ማስተማር መደበኛ ስራ ላይ ገብተዋል ብለን መግለጽ እንችላለን። በአጠቃላይ እሺ ምክል ትግራይ ውስጥ ያሉ ዩኒቨርሲቲዎች እንደዚህ ከሆነ ከትግራይ ውጭ ያሉ ዩኒቨርሲቲዎች የሚያጋጥም አደጋ ላይ ያለና በዚህ ምክንያት ወደ አገራቸው የሚመለሱና አዲስ አበባን በርከት ያሉ ተማሪዎች አቤቱታ ያቀረቡ ነው ያሉ። የእነዚህ የመጨረሻው ዕድል ምንድን ነው? የትግራይ ተወላጆች ሆነው በሌላ ክልል በሌላ ክልል ባሉ ዩኒቨርሲቲዎች የሚማሩ ብሎ ከመግለጽ ይልቅ እንግዲህ ዩኒቨርሲቲዎች የፌዴራል መንግስት ተቋማት ናቸው። ስለዚህ በአገላለጻችንም ላይ ጥንቃቄ ማድረግ ያለብን የዩኒቨርሲቲዎቻችን የሁሉም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ልጆች የመማሪያ ተቋማት ናቸው። ተከባብሮ አብሮ የመኖር የህገ መንግስታዊው ትልቁ እሴት ማሳያ ናቸው እነዚህ ዩኒቨርሲቲዎች፣ እንጂ እኩይ ተግባር የሚፈጽሙ ጥቂት ግለሰቦች መጫወቻ አይደሉም። ስለዚህ ትግራይም ውስጥ አዲግራት ዩኒቨርሲቲ የተፈጸመው ሌሎች ክልሎችም በወለጋ ዩኒቨርሲቲም በደብረ ታቦር ዩኒቨርሲቲ የተፈጸሙት እጅግ የሚኮነኑ ለዚህ ህገ መንግስታዊ እሴት የሚቃረኑ የህግ የበላይነትን የጣሱ እና ክቡር የሰው ህይወትን በገፍ እና ጨካኝ በሆነ መንገድ በድብደባ የሰው ህይወት እንዲጠፋ ያደረጉ ናቸው። ስለዚህ ሁሉንም እንደዚህ አይነት አስከፊ ተግባር፣ አስነዋሪ ተግባር የኢትዮጵያ ህዝቦች በጋራ ነው ሊያወግዙት የሚገባው። ስለዚህ እኛም በየትኛውም ቦታ የጠፋው ክቡር የሰው ህይወት በእጅጉ እንኮንነዋለን። መሬር መሪር ሀዘንም ይሰማናል። በሁሉም ዩኒቨርሲቲዎች ለጠፋው የሰው ህይወትም ለቤተሰቦቻቸው መጽናናት በወቅቱም አሳልፈናል። እኛም መጽናናት አለብን እንደ መንግሥት፣ ምክንያቱም እነዚህ ልጆች የራሳችን ልጆች ናቸው። በአሁኑ ወቅት ትላንት ትምህርት ሚኒስትርም መግለጫ እንደሰጠው እኛም በቅርብ እየተከታተል ነው እንዳለ ነው። የጸጥታ ኃይሎቻችን የሰላም ኃይላችን በጥብቅ እየሰራ ነው ያለው። ስለዚህ ዩኒቨርሲቲዎቹ በተቻለ መጠን ወደ ተረጋጋ እነዚህ ግርግር የነበረባቸው አካባቢዎች ወደ ተረጋጋ ሁኔታ ለመመለስ የሚያስችል ተስፋ ያላቸው እንደሆነ ትምህርት ሚኒስትርም ገልጿል። እኛም በቅርብ በምናደርገው ክትትል በእነዚህ ዩኒቨርሲቲዎች አካባቢ የሰላም ኃይላችን እያደረገ ባለው ጥብቅ ክትትል አማካኝነት የተፈጠረው ምቹ ሁኔታ መሰረት አድርገው በ አካባቢ ያሉ ዩኒቨርሲቲዎች እንዲሁም የትምህርት ሚኒስቴር በአካባቢው ያሉ የሀገር ሽማግሌዎች እና የሃይማኖት አባቶች እያደረጉት ባለ ጥረት ወደ መደበኛ የመማር ማስተማር ስራቸው ይመለሳሉ የሚል ተስፋ ነው ያለን። እኛም በጣም አመስግናለሁ።